አሁን እንደጠቆምኩት የኢትዮጵያ ሴቶች ማዕከል በእንግሊዝኛው አጽህሮት ክሩ በመባል ይታወቃል። ሲአርኢ ደብልዩ ከጥቂት ወራት በፊት ከኢትዮጵያ እስር ቤት የተለቀቀችውና በቅርቡ ወዲህ ወደ ዩናይትድ ስቴትስ የመጣችውን ጋዜጠኛ እንዲሁም መምህርት ርዮት አለሙን ለማክበር ልዩ ሥነ ሥርዓት አካሂደዋል። ቆንጅት ታየ ተከታትለዋለች። ከአራት አመታት በላይ በኢትዮጵያ እስር ቤት ቆይታ ከጥቂት ወራት በፊት የተለቀቀችው ጋዜጠኛ ርዮት አለሙ ከእህቷ ከእስከዳር አለሙ ጋር በቅርቡ ወደ ዩናይትድ ስቴትስ መምጣታቸው ሲታወቅ፣ ሪዮት ከዚያ ወዲህ በይፋ በአካል ተገኝታ ለህዝብ የታየችበትና ንግግር ያደረገችበት የመጀመሪያ ዝግጅት ነበር የትናንቱ። ትናንት እሁድ ከቀትር በኋላ ክሩ የኢትዮጵያ ሴቶች ማዕከል ሪዮትና እስከዳር ወደ ዩናይትድ ስቴትስ እንዲመጡ በተለይም ሪዮት ሰርቅ በእስር ላይ ሳለች ጀምሮ ለታመመችበት የጡት ሕመም ሕክምና ታገኝ ዘንድ እንድትመጣ የጋበዛት ክሩ በዋሽንግተን በሚገኘው ሆቴል ባደረገው የአክብሮት መግለጫ የምሳ ዝግጅት በርከት ያለ ሕዝብ ነበረ ሊያከብራት የተገኘው። የዓለም አቀፍ የሴቶች የሚዲያ ፋውንዴሽን የጀግና ጋዜጠኞች ተሸላሚ የዩኔስኮ ማለት የተባበሩት መንግስታት የትምህርት የባህልና የሳይንስ ድርጅት የግሌርሞ ካኖ የዓለም የፕሬስ ነጻነት ተሸላሚዋን ለማክበር ክሩ ስላዘጋጀው መሰናዶ የድርጅቱ አመራር አባል ወይዘሮ ገነት ደርቤ እንደዚህ ሲሉ አስረድተዋል። በመጀመሪያ ይህን ስብስብ በዚህ ሁኔታ እንዲካሄድ ለፈቀደ ሀያል አምላክ ክብርና ምስጋና ይባብ ቀጥሎም ዋናዋ የክብር እንግዳችን ሪዮት አለሙን ጀግናዋ ወጣት ጋዜጠኛ ከነበርሽበት እስር ነጻ ወጥተሽ እንዲሁም በተሻለ የጤና ሁኔታ ሆነሽ እንኳን በእኛ ወገኖችሽ መሀል ተገኘሽልን በማለት እንኳን ደህና መጣሽ እላለሁ። እንዲሁም እህቷ ውጣ ውረዱን አብራ የተካፈለች እስከ ዳር እንኳን ደህና መጣሽ እንላለን። ክሩ ማዕከላችን ሁለታችሁንም አይዟችሁ ከጎናችሁ ነን እንላለን። ለዚች ወገና ኩሪ ለፍትሕ ለነጻነት ብላ ለአራት አመት በእስር ለቆየችና ከባድ መስዋዕትነት የከፈለች እህታችን የሚገባትን ክብር ለመስጠት እንኳን ደህና መጣሽ ለማለት የሴቶች የመብት ማዕከል ይህን የዛሬውን የአክብሮት ፕሮግራም እናንተን ወገኖቿን በመጋበዝ አዘጋጅተዋል። ርዕዮትን ለማክበር ጥሪያችን ተቀብላችሁ ስለተገኛችሁልን ከልብ እናመሰግናለን። እሷን ማክበራችን ለሁላችንም ኩራትና ክብር እንዲሁም የዜግነት ግዴታችን ሲሆን ለሌሎች እንደሷ ለነጻነት መስዋዕትነት እየከፈሉ ላሉትም ወገኖቻችን አበረታች ይሆናል ብለን እናምናለን። በዚህ ዝግጅት ላይ ጋዜጠኛ ሪዮትን ለታዳሚው እንዲያስተዋውቅና ስለ እሷ እንዲናገር የተጋበዘው አርቲስት አክቲቪስት ታማኝ በየነ በኢትዮጵያ ቴሌቪዥን በተለያዩ ዘጋቢ ወይም ዶክመንተሪ ፊልሞች ላይ ስለ ኢትዮጵያ ሴቶች ትግል ታሪክ ሲሰራ ማርታ መብራቱና ቀሺ ገብሩ ስለተባሉ ታጋዮች የተሰሩትን ዘጋቢ ፊልሞች ለታዳሚው ካሳየ በኋላ ርዮትስ ጀግና ለመባል የማትበቃ ሆኖ ነው ሲል ተናግረዋል። የቀሽ ገብሩን ታላቅ ጀግንነት ከውጊያዋ በላይ ለነሱ ትልቅ ያደረጋት በደርግ ትሬዛ ኢንተርቪው ውስጥ ትደረግ እና ህዋት ከእርሻ ላይ ወጣቱን እያስገደደ ያሰማራል ስትባል ሀሰት ነው አለች። በደርግጅ ሆና ይህና ያሳዩን እና እውነትም ጀግና ታዲያ ሄ ጀግንነች። ሌሎች ኢትዮጵያውያን ሲያደርጉት ለምን ወንጀል ይሆናል? ከአሸባሪው ግንቦት ሰባት ሆነ ከሌላውም ጋር ሰርተሻል ስትባል፣ በፍጹም ይቅርታ ጠይቅ ስትባል፣ በፍጹም ብላ የቆመችን ኑሬዎት አምስት ዓመት ለማሰር ያስገደዳቸው ምንድን ነው? እውነትን ይዛ በመቆሟ ሊያከብሯት ሲገባ ከነ ህመሟ ህክምና መከልከላቸው ለምን? በእነሱ መለኪያ ጀግና ማለት እንዴት ነበር? ባመኑበት ጸንቶ የሚያምኑበት መናገር ከሆነ ርዮት የሁሉም ጀግና ናት። የሁላችንም ጀግና ናት። የጡት ህመም ለአብዛኞቻችሁ ሴቶች ምን እንደውም ታውቃላችሁ? ምርጫዋ ሁለት ነበር። አንድ ይህን አስደንጋጭ የህመም አይነት ቶሎ ለመገላገል እነሱ የሚሉትን መቀበልና ወጥቶ መታከል፣ ሁለተኛው አማራጭ ግን ከነምነት ሞትን መቀበል። ይሄን ነበር የመረጠችው። ካንሰር ሊሆን ይችላል ተብሎ በሚጠረጠረው በሽታ ውስጥ ይቅርታ ጠይቂና ውጪ ነው ያሏት። ከነ ህመሜ ከነ እውነቴ ሞት አለሁ ብላ ነው የቆመች። ቁሙና ጨውጭ ታማኝ እንዲሁም የሪዮት እህት እስከዳር አለሙ የእርሷን የእስር ቤት ቆይታ አስመልክተው በስፋት የተናገሩ ሲሆን ተሰብሳቢው ራሷም ጋዜጠኛ ሪዮት ጭምር በስሜት ተውጠው ሲያለቅሱ ተስተውሏል። ሪዮት ወደ ዩናይትድ ስቴትስ እንድትመጣ በተለይም ደግሞ እስር ቤት ከነበረችበት ጊዜ አንስቶ አሳሳቢ ሆኖ ለቆየውና ቀደም ሲል ታማኝ ሲናገር ለተሰማው የጡት ህመም ጥሩ ህክምና እንድታገኝ የጋበዛትን የኢትዮጵያ ሴቶች የመብት ማዕከል አመስግናለች። የሚከተለውንም ተናግራለች ሪዮት በዚህ ቦታ እንድገኝ በሰላም ጠብቆ በጤና ጠብቆ ብርታት ሰጥቶ እዚህ ላደረሰኝ እግዚአብሔር እጅግ እጅግ በጣም አድርጌ አመሰግናለሁ። በእናንተ ፊት በመቀጠል ቤተሰቦቼ መከራዬ ሁሉ መከራቸው ሆኖ አብረውኝ በመቆም ስንቅ ከማመላለስ ያንን ፈታኝ የቃሊቲ መንገድ እና ፀሐይ ከመቋቋም ጀምሮ ሌሎች ብዙ ነገሮችን በማድረግ እና በመሆን አብረውኝ ስለነበሩ በጣም አድርጌ አመሰግናቸዋለሁኝ። ብዙ ነው እንግዲህ የሚመሰግነው። ከኔ ጋር የነበሩ ሰዎች በጣም ድርጅቶች ብዙ ናቸው። ህዝብ ነው ያለው። ጋዜጠኞች ኢትዮጵያ ውስጥም ከውጭም ያሉ ኢትዮጵያውያን የሆኑም ያልሆኑም ስለ እኔ ብዙ ጽፈዋል፣ ብዙ ተናግረዋል። የተለያዩ የሚዲያ ውጤቶችን በመጠቀም ብዙ ታግለዋል። ስለዚህ እጅግ በጣም አመሰግናቸዋለሁ። በሀገር ቤት እና በውጭም የሚገኙ የተቃዋሚ ፓርቲ አመራሮች፣ አባላት ደጋፊዎች እንደዚሁ ከጎን የነበሩ ሰልፍ በመጥራት በተለያየ መንገድ ይህን ላደረጉት በሙሉ እጅግ አድርጌ እንደማመሰግናቸው ልናገር ወዳለው ሽልማትና እውቅና ለሰጠኝ የዓለም አቀፍ ማህበረሰብ አባላት ኢትዮጵያውያን ድርጅቶች እንዲሁ እጅግ አድርጌ በጣም አመሰግናለው። ቀደም ብያዋለው ወደዚህ ሀገር እንድንመጣ ክሪው እንደገና ደግሞ አይ አይደብሎ ኤም ኤፍ ኢንቪቴሽን ሌተር በመላክ እንደገና ይህን ፕሮግራም ደግሞ በማዘጋጀት ክሪው ላደረገው ነገር እጅግ በጣም አመሰግናለሁ። አይደብለሚፍ ደግሞ አሁን እዚህ ባለሁበት ሁኔታ ሕክምናዬን እንድትከታተል ሙሉ ወጪውን በመቻል እያደረጉት ላለው ነገር ምስጋና በጣም የላቀ ነው። ቋንቋ አማረም አላማረም፣ እንዳልተዘጋጀ ሰው ግን የሆነ ማስተላልፈው መልእክት መቼም ይኖራል እና ጥቂት ልህ ፈልጋለሁ። አንድ ዮናስ ይመስለኛል፣ ጋዜጠኛ ዮናስ የሚባል አንድ ግጥም አለው። ግጥሙን በትክክል በለዋል በለውን እንጃ፣ ሀሳቡን ልንገራችሁና የመታኝን ድንጋይ ምነው ባነሳሁት ልጅንም እንደኔው ሲመታው አየሁት ይላል። የሚቀጥለው አመት ከዛም እንደገና ወገኖቻችን በረሀብ እንዳይጋለጡ ካሰብን ምን መሆን አለበት? የእነዚህ ሁሉ ችግሮች ምንጭና ችግሩ ሲፈጠር ደግሞ ለመከላከል ፈቃደኛ ያልሆነውን መንግስት ማንሳት አለብን። ድንጋዩ እሱ ነው ለኔ። እዚህ የቅርብ ጊዜ ነገሮችን እንኳን ብንነጋገር ለምሳሌ ከአዲስ አበባ ማስተር ፕላን ጋር በተያያዘ ተቃውሞ እያሰሙ ያሉ የኦሮሞ ተማሪዎች ላይ እየተፈጸመ ያለውን ግብታ ያላችሁ በሶሻል ሚዲያ። አምናም እንደዚሁ ልጆች ሰልፍ ወጥተው ሞተዋል፣ ተገድለዋል። እንደዚሁ በተመሳሳይ ጥያቄ በጥስጣሽ ትግሎች በየቦታው እያደረግን ወደ አንድነት ሳንመጣ አሁንም ድንጋዩ ካልተነሳ በቀር ነገም ይሄ ችግር ይቀጥላል። ነገም ሰዎች ሰልፍ ይወጣሉ፣ ነገም ይገደላሉ። እየከፋፈለ የከፋፍለክ ግዛ አካሄዱ ምን እየፈጠረ እንደሆነ ታያላችሁ። ዛሬ የአማራ ተወላጆች በየትኛውም የኢትዮጵያ ክልል ሊኖሩ እየቻሉ አይደለም። በለክልል መንግስታት የሚዘራው የፕሮፓጋንዳ መርዝ አለ። እነሱ ሌሎች ሰዎችን እያፈሩ እየተባበሩ በሀገር እንዳይኖሩ እየተደረገ ነው፣ እየተገደሉ ነው። ምን ምን አይነት አሰቃቂ ፎቶዎችን በየሶሻል ሚዲያው እንደምናየው ሁላችሁም የምታውቁት ነገር ነው። ለእኔ ኢትዮጵያ ተኝታ ድንጋይ ትልቅ ድንጋይ ተጭኖባት ነው የምትታየው ከዛ የሆኑ ሰዎች በግራ በኩል ያለውን ይሄ ብቻ ነው የሚመለከተን ብለው ለማንሳት ይሞክራሉ የተወሰኑት በቀኝ በኩል ያለውን የተወሰኑት ምናምን እንደዛ አይደለም መሆን ያለበት ሁላችንም ነን የሚያገባን ያልተነካ የህብረተሰብ ክፍል የለም ምናልባት መጠኑና አይነቱ ሊለያይ ይችል ይሆናል እንጂ ስለዚህ የአንዳችንምም የሌላችንም ህመም ነው እንዳንድ ሀገር ልጆች ልመና ጭምር ነው የማቀርበው ለኢትዮጵያውያን በሙሉ ማለት ነው። የሪዮት ዓለሙ እህት እስከዳር ዓለሙ በሪዮት እስር ቤተሰባቸው ያሳለፈውን እንዲህ ስትል ነበር ያስረዳችሁ። በአንድ ወቅት ዳንኤል ሽበሺ የሚባለው በአሁኑ ሰዓት በእስር የሚገኘው የቅድሚ አንድነት አመራር ከኔ ጋር ሪዮት ሊያይ ወደዛ ሄዶ ነበር እና ምን አለ እረውት የምትመጣ በሁለት አጃቢ ፖሊስ መሀል ነው። መሀሉና ነው የምታዋራኝ። አንዳንዴ ለእኔም አጃቢ ይመደባል እና አራት ፖሊስ ከቧችሁ ምንድን ነው የምታወሩት? አስቡትና ምን አለ ዳንኤል ሽበሺ እነዚህ ልጆች እኮ እንደ እህት ማማች የሚያወሩት የጋራ ነገር ይኖራችኋል። ይህንን ነው የነሳችኋቸው አላቸው። እውነት ነው። እስር ስንል ትልቅ ነገር ነው የሚታየው፣ ግን ይሄንንም ነው የምንነሳ ከእህት ጋር አለማውራትን። የፈለጋችሁትን ነገር አለማውራት ሁሉ ነው የምትከለከሉት። ስለ ሀገር እረውት ቅድም ታማኝ ብሎታል ያው እንድነግራት ትፈልጋለች። በምትጠይቅ ጊዜ ግን ፖለቲካ አታውሩ ነው የምንባለው። በአስር ደቂቃ እንግዲህ እግዚአብሔር ያሳያችሁ ምን አይነት ፖለቲካ እንደሚወራ ከሰላምታ ያለፈ። ጭራሽ ይሄ ነገር እየከፋ ሄዶ ከሁለት ዓመታት በኋላ ከታሰረች እኔ እንዳለያት ተደረገ። ምክንያቱም ምንድን ነው አሁንም ፖለቲካ ያወራሉ ነው የተባለ። አንድ አመት ከስምንት ወር ያህል ሪዮትን አላየኋትም ነበር። አስቡት! አንድ አመት ከስምንት ወር ያህል ስንቅ ይዤ በር ላይ ደርሳለሁ፣ እናቴን አደርስላታለሁ፣ እመለሳለሁ፣ አላያት። በር ላይ ደርሳችሁ አንድ አጥር ሽቦ እህትን እንዳታያት የሚከለክል መንግስት ማለት ነው። ብዙ ሀዘን አላብዛባችሁ። መጨረሻ ላይ መናገር የምፈልገው ነገር ጉዳይ፣ ያው የኢትዮጵያ ሴቶች መብት ማዕከል በሴቶች መብት ላይ ለመስራት ነው የምሰብሰባችሁ። አክብሮቴ ልገልጽ እፈልጋለሁ። ልትሰሩበት የምትችሉት ብዙ ጉዳይ እንዳለ ይገባኛል። በተለይ ግን በእኛ ሀገር ሁኔታ ሴት ልጅ ማለት ለቤተሰብ ምን ማለት እንደሆነች ያው ይገባችኋል። ትልቅ ነገር ነው እንግዲህ። ይቺ ሴት ነች፣ እናትም እህትም ልጅ የሆነች ሴት ነች። ከቤተሰብ ውስጥ የምትጎለው እኛን እንደ አንድ ተጠቂ ሪዮት በመጉደሏ ምክንያት ቤተሰባችን እንዴት ጨለማ ውስጥ እንደነበረ ያው ምስክር እኔ ነኝ። ከቤተሰብ ውስጥ መጉደል ማለት ያው ብዙ ነገር መጉደል ነው። ስለዚህ እዚህ ነገር ላይ ሰሩ ብዙ ማንሳት እንችላለን። እስር ቤት ውስጥ ያሉ ማወይሽ አለምን ከልጇ ከናርዶስ ጋር ማንሳት ይችላለሁ። ማወይሽ እድሜ ልክ ፍርደኛ ነች። እማወይሽ ስትታሰር ናርዶስ የአስራ አራት ዓመት ልጅ ነበረች። ልጇ ትምህርት ቤት መሄድ አለባት። ይቺ ልጅ ግን ለእናቷ ስንቅ እንድታመላልስ ነው የሆነችው። ትምህርቷ ላይ ቀጥላ ጥሩ ደረጃ መድረስ የሚገባት ልጅ ግን ይኸው ለስምንት ዓመታት ለእናቷ ስንቅ እያመላለሰች ነው ያለችው። ሰርካለምን ማንሳት እንችላለን። እስር ቤት ወልዳ እስር ቤት ታርሳ በዛ አስቀያሚ ሁኔታ ሌሎች ሌሎች ብዙዎችም፣ ሂሩት ክፍሌ፣ ጫልቱ ታከለንም ጭምር እኔ እንደ ሪዮት እህት እንደ እስረኛ ቤተሰብ የደረሰብኝም ብዙ ሰዓት ይፈጃል። በጥቂቱ ብነግራችሁ የሪዮት እህት በመሆኔና ስለ ሪዮት በመናገሬ ኢንተርቪዎች በመስጠቴ ስለ ሪዮት በመናገሬ የተነሳ ብቻ ኢትዮጵያ ውስጥ ስራ እንዳልሰራ ነው የተደረገው። ከተለያየ መስሪያ ቤቶች አሉ ራሴ ፊት ለፊት በመምጣት ከአሁን በኋላ የትኛውን መስራት አትችም የተባልኩት። የተለያየ ድብደባዎች በተለያየ ጊዜ ተፈጽሞብኛል። እኔ አደለውም የእኔ ጓደኞች ድብደባ ተፈጽሞባቸዋል። እንግዲህ በአሁኑ ሰዓት ያለችው ኢህአዴግ የሚመራት ኢትዮጵያ ይቺ ነች። አስሮ እንኳን አይተው ለቤተሰቦቹ፣ ቤተሰብንም ነው የሚያስረው። ኢኮኖሚካሊ ማዳከም ይፈልጋል። ሞራላችሁ እንዲሰበር ይፈልጋል። እስረኛው ላይ ብቻ አደለም ይህ ነገር የሚቆመው እና እንደ ሴቶች መብት ማዕከል ሴቶች እስረኞች ላይ ብትሰሩ ትንሽ ምክር ለመንገር ፈልጌ ነው። እግዚአብሔር ስጥልኝ አመሰግናለን። ሪዮት አለሙን ከዝግጅቱ በኋላ ፎቶ ለመነሳት ለመተዋወቅ ይረባረብ በነበረው ታዳሚ መካከል አጥር ላለ ቃለመጠይቅ አግኝቻት ነበረ። የጡት ህመሟን አስመልክቶ ጠይቄያት አለው ከካንሰር ነጻ የመባሏን መልካም ዜና ነግራኛለች። ይሁን እንጂ በጡቷ ላይ ላለው እብጠት በቅርቡ ለቀዶ ጥገና ቀጥሮ ያላት መሆኑን ገልጻልናለች።